አሸናፊው የክርስቲያን ኑሮ ምዕራፍ 20 የምናገለግልበት ኃይል ኢያሱ ምዕራፍ 24 ቁጥር 19 ኢያሱም የእስራኤልን ነገድ ሁሉ ወደ ሴኬም ሰበሰበ። የእስራኤልንም ሽማግሌዎች፣ አለቆቻቸውንም፣ ፈራጆቻቸውንም፣ ሹማምንቶቻቸውንም ጠራ፣ ነርሱም በእግዚአብሔር ፊት ቆሙ። ኢያሱም ለሕዝቡ ሁሉ እንዲህ አለ፣ የእስራኤል አምላክ እንዲህ ይላል፣ አባቶቻችሁ የአብርሃምና ይናኮር አባት ታራ አስቀድመው በወንዝ ማዶ ተቀመጡ፣ ሌሎችንም አማልክት አመለኩ። አባታችሁንም አብርሃምን ከወንዝ ማዶ ወስጄ በከነዓን ምድር ሁሉ መራሁት፣ ዘሩንም አበዛሁ፣ ይስሐቅንም ሰጠሁት። ለይስሐቅም ያዕቆብንና ኤሳውን ሰጠሁት። ለኤሳውም የሴርን ተራራ ርስት አድርጌ ሰጠሁት። ያዕቆብም ልጆቹን ወደ ግብፅ ያዕቆብም ልጆቹም ወደ ግብፅ ወረዱ። ሙሴንና አሮንም ላክሁ፣ በመካከላቸውም እንዳደረጉ ግብፅን ቀሰፍሁ። ከዚያም በኋላ አወጣኋቸው። አባቶቻችሁንም ከግብፅ አወጣኋቸው። ወደ ባህሩም ደረሳችሁ። ግብፃውያንም አባቶቻችሁን በሰረገሎችና በፈረሰኞች እስከ ኤርትራ ባህር ድረስ አባረሯቸው። ወደ እግዚአብሔርም በጮሁ ጊዜ በእናንተና በግብፃውያን መካከል ጨለማ አደረገ። ባህሩንም መለሰባቸው፣ አሰጠማቸውም። ዓይኖቻችሁም በግብፅ ያደረግሁትን አዩ። በምድረ በዳም ብዙ ጊዜ ተቀመጣችሁ። እኔም በዮርዳኖስ ማዶ ወደ ተቀመጡበት ወደ አሞራውያን ምድር አመጣኋችሁ። ከእናንተም ጋር ተዋጉ። አሳልፌም በእጃችሁ ሰጠኋቸው ሰጠኋችሁ። ምድራቸውንም ወረሳችሁ፣ ከፊታችሁም አጠፋኋቸው። የሞዋብም ንጉሥ የሴፎር ልጅ ባላቅ ተነስቶ ከእስራኤል ጋር ተዋጋ። እንዲረግማችሁም የቢዮርን ልጅ ባላምን ልኮ አስጠራው። እኔ ግን ባላምን መስማት አልወደድሁም። እርሱም ፈጽሞ ባረካችሁ። እኔም ከእጁ አዳንኋችሁ። ዮርዳኖስንም ተሻግራችሁ ወደ ኢያርኮም መጣችሁ። የኢያርኮም ሰዎች አሞራዊው፣ ፌርዛዊው፣ ከናናዊው፣ ኬጢያዊው፣ ጌርጌሳዊው፣ እያዊሳዊው፣ እያቡሳዊው ተዋጓችሁ። አሳልፌም በእጃችሁ ሰጠዋችሁ ሰጠዋቸው። በፊታችሁም ተርብ ሰደዱ። በሰይፍም በቀስትህም ሳይሆን ሁለቱን የአሞራውያን ነገስታት ከፊታችሁ አሳደዳቸው። ያልደከማችሁበትንም ያልሰራችኋቸውንም ከተሞች ሰጠኋችሁ፣ ተቀመጣችሁባቸው፣ ካልተከላችኋቸውም ከወይንና ከወይራ በላችሁ። አሁንም እግዚአብሔርን ፍሩ፣ በፍጹምም በእውነትም ልብ አምልኩት። አባቶቻችሁም በወንዝ ማዶ በግብጽ ውስጥ ያመለኳቸውን አማልክት ከእናንተ ያርቁ፣ እግዚአብሔርንም አምልኩ። እግዚአብሔርም ማምለክ ክፉ መስሎ ቢታያችሁ አባቶቻችሁ በወንዝ ማዶ ሳሉ ያመለኳቸውን አማልክት ወይም በምድራቸው ያሉባቸውን የአሞራውያንና አማልክት ተመልኩ እንደሆነ የምታመልኩትን ዛሬ ምረጡ። እኔና ቤቴ ግን እግዚአብሔርን እናመልካለን። ህዝቡም መልሰው እንዲህ አሉ፣ እግዚአብሔርን ትተን ሌሎች አማልክትን ማምለክ ከእኛ ይራቅ። እኛንና አባቶቻችንን ከባርነት ቤት ከግብጽ ምድር ያወጣን በዐይናችንም ፊት እነዚያን ተላላቅ ተአምራት ያደረገ በሄድንበትም መንገድ ሁሉ ባለፍንባቸው አሕዛብ ሁሉ መካከል የጠበቀን እርሱን አምላካችን እግዚአብሔር ነውና፣ እግዚአብሔር አሕዛብን ሁሉ በምድሪቱም የተቀመጡትን አሞራውያንን ከፊታችን አሳደደ። ስለዚህ እርሱ አምላካችን ነውና እግዚአብሔርን እናመልካለን። ኢያሱም ህዝቡን፣ በእርሱ ቅዱስ አምላክ ነውና፣ እርሱም ቀናተኛ አምላክ ነውና እግዚአብሔርን ማምለክ አትችሉም። መተላለፋችሁንና ኃጢአታችሁን ይቅር አይልም እግዚአብሔርን ትታችሁ እንግዶች አማልክት ብታመልኩ መልካም ካላደረጋችሁ በኋላ ካደረገላችሁ በኋላ ተመልሶ ክፉ ነገር ያደርገባችኋል፣ እያጠፋችሁማል አላቸው። ሕዝቡም ኢያሱን እንዲህ አይሁን፣ ነገር ግን እግዚአብሔርን እናመልካለን አለ አሉት። ኢያሱም ሕዝቡን እንድታመልኩት እናንተ እግዚአብሔርን እንደመረጣችሁ በራሳችሁ ላይ ምስክሮች ናችሁ አላቸው። እነርሱም ምስክሮች ነን አሉ። እርሱም አሁን እንግዲህ በመካከላችሁ ያሉትን እንግዶች አማልክት አርቁ፣ ልባችሁንም ወደ እስራኤል አምላክ ወደ እግዚአብሔር አዘንብሉ አላቸው። ህዝቡም ኢያሱን አምላካችን እግዚአብሔር እናመልካለን፣ ድምፁንም እንሰማለን አሉት። በዚያ ቀን ኢያሱ ከህዝቡ ጋር ቃል ኪዳን አደረገ። በሴኬምም ስነ ስርዓት ፍርድ አደረገላቸው ስርዓትና ፍርድ አደረገላቸው። ኢያሱ ምራፍ 21 ከቁጥር 1 እስከ 25። አሁን ወደ መጽሐፈ ኢያሱ የመጨረሻ ጥናት መጣን። የመጽሐፈ ኢያሱን ትምህርት ጠቃሚነት በግልጽ አገልግሎቴን በአሜሪካ አገር ጀመሪው በመግለጽ አገልግሎቴን በአሜሪካ ሀገር ጀመሪው ይህ መጽሐፍ ለአዲስ የእውነት መግለጫ ለመንፈሳዊ ህይወት ጥልቅ ምስጢርና ለእግዚአብሔር አገልግሎት ለሚያስፈልገው መቀባት ሁሉ መክፈቻ ነው። ይህ ሁሉ አስፈላጊ መሆኑን በራሴ ደርሶብኝ ተረድቻለሁ። በመጽሐፈ ኢያሱ ተስሎ እንደምናገኘው ከክርስቶስ ጋር በሞቱና በትንሣኤው አንድ በመሆናችን ስላገኘ ነው። ሙሉ ደህንነት ያለውን መልእክት ከቀድሞው ይልቅ አሁን እርግጠኛ ነኝ። ይህም ለዛሬቱ ቤተ ክርስቲያን ታላቅ ፍላጎቷ ነው። በመጽሐፉ የመጨረሻ ምዕራፍ ኢያሱ ለሕዝብ ወዳደረገው የመሰነባበቻ መልእክት ስንመጣ የመልእክቱ ዓላማና አርዕስት አገልግሎት በመሆኑ አናደንቅም። ወደ ጥልቅ የህይወት አቋም የሚመራ እያንዳንዱ አዲስ የእውነት መግለጫ ሁሉ ለአገልግሎት አዲስ ወደ መቀባት መምራት አለበት። በእውነተኛው የእግዚአብሔር ቃል መግለጫ ላይ ስላልተመሰረተና አምላካዊ ኃይል ስለሌለበት ለእግዚአብሔር የምናደርገው አብዛኛው አገልግሎታችን ቶሎ ሸክም ይሆናል፣ በሥራውም አለመደሰትን ያስከትላል። እንደምታስታውሰው ጳውሎስ ለገላትያ ሰዎች ስጽፍና የራሱን ሐዋርያነት ስመሰክር ሳለ እግዚአብሔር ልጁን በእርሱ ልገልጥ እንደ ፈቀደ ይናገራል። ወዳጆቼ ሆይ በመስቀሉ የማዳኑ ስራ ያደረገው ጌታ ኢየሱስ ክርስቶስ በመንፈሱ ዳግሞ በእኛ የማጽደቁን ስራ ማድረግ አለበት። እነዚህ ሁለት ነገሮች ለክርስቲያን አቋምና ያኗኗር ልምምድ እኩል አስፈላጊዎች ናቸው። እውነት ልባችንን ጨብጦ ከኖሯችን ልምምድ አንድ አካል ሲሆን፣ ስለደረሱብንና ስላየናቸው ስለምናውቃቸውም ነገሮች መናገር ስንችል፣ ያን ጊዜ የክርስቲያን አገልግሎት ከጉልበታችን በላይ የሆነ የማንችለው መሆኑ ቀርቶ አልፎ ተርፎ ወደ ውጭ ይጎርፋል። መጽሐፈ ኢያሱን ደህና ሰንብት ስንለው የመጽሐፉን መልእክት በጠቅላላው እንድንረዳ እርምጃችንን እስቲ ወደ ኋላ እንመልስ። የዚህ መጽሐፍ መግለጫ ምንድን ነው? የሚሰጠው የኑሮ ልምምድስ ምንድን ነው? የሚጠበቀው ሲ አገልግሎት አይነት እንዴት ያለ ነው? እነዚህን ሦስት ጥያቄዎች አሁን ሆኖ መመለስ እንሞክር። መልሶቹም በመጽሐፉ የመጨረሻ ክፍል በአጭሩ ተጽፈዋል። እንግዲህ በመጀመሪያ በመጽሐፈ ኢያሱ የሚገለጸው መግለጫ ምንድን ነው? ምዕራፍ ሃያ አራትን ብትበረብር መልሱን ከቁጥር ሁለት እስከ ሁለትና አስራ ሶስት መካከል ታገኛለህ ቅዱሱና አምላካዊ ምድብ ተለውጣ ስም እኔ ከአስራ ሰባት ጊዜ የበለጠ ይገኛል። በአማርኛችን እኔ የሚለው ምድብ ተውላጣ ስም ሶስት ጊዜ ብቻ ተጽፎ ቢገኝም ከእንግሊዝኛው መጽሐፍ ቅዱስ ቃል በቃል ብንተረጉምም እንደሚከተለው ተጽፎ እናገኛለን። እኔ ወሰድሁ፣ እኔ ሰጠሁ፣ እኔ መራሁት፣ እኔ ላክሁት፣ እኔ አወጣኋችሁ፣ እኔ አስገባኋችሁ፣ እኔ ከጠላቶቻችሁ እጅ አዳንኋችሁ፣ ጠላቶቻችሁን እኔ አጠፋሁ። በአማርኛ ግን እኔ አስወጣኋችሁ በማለት ፈንታ አስወጣቸው ኋችሁ ማለት በቂ ነው። ለወደፊቱ ማበረታቻ እንዲሆናቸው ኢያሱ ያለፈውን ታሪካቸውን ያስታውሳቸዋል። ሕዝቡ ሆነው ከተቆጠሩበት ከመጀመሪያ ታሪካቸው ጀምሮ ሁሉን ነገር ያገኙት በእግዚአብሔር ረዳትነትና በኃያሉ አምላክ ጉልበት ነው። በጌታችን በኢየሱስ ክርስቶስ ስላለን ደህንነታችን ሁሉ ይህ በሞላው አዲስ ኪዳን የሚገኘው የአዲስ ኪዳን ትምህርት ጭላንጭል ነው። ደጋግሜ ልናገርና በአዲስ ኪዳን ያለው የኤፌሶን ሰዎች መልእክት የመጽሐፈ ኢያሱ ማብራሪያ ነው በማለት እንህ እርጋና እስቲ የኤፌሶንን መልእክት ምዕራፍ ሁለትን ተመልከት። በመጀመሪያ መግለጫ አለን። ነገር ግን እግዚአብሔር በምሕረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን እንኳ በሆንን ጊዜ ከክርስቶስ ጋር ሕይወትን ሰጠን፣ በጸጋ ድናችኋልና በሚመጡት ዘመናትም በክርስቶስ ኢየሱስ ለእኛ ባለው ቸርነት ከሁሉ የሚበልጠውን የጸጋውን ባለጠግነት ያሳይ ዘንድ ከእርሱ ጋር አስነሳን በክርስቶስ ኢየሱስም በሰማያዊ ስፍራ ከእርሱ ጋር አስቀመጠን። ኤፌሶን ምዕራፍ 2 ቁጥር 4 እስከ 7። ከዚህም በኋላ አቋም ወይም የኑሮ ልምምድ አለን። ጸጋው በእምነት አድኗችኋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ከሥራ አይደለም። ኤፌሶን ምዕራፍ 2 ቁጥር 8 እና 9። ቀጥሎም አገልግሎት ነው። እኛ ፍጥረቱ ነንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጠረ። ኤፌሶን ምዕራፍ 2 ቁጥር 10። ስለ ሕይወታችንና ደህንነታችን መግለጫው ምንድን ነው? ደህንነታችን የኃያል እግዚአብሔር አብ፣ እግዚአብሔር ወልድና የእግዚአብሔር መንፈስ ቅዱስ የህብረት ስራ የፈጸመው ከእኛ ምንም የማይጨመርበት የስላሴዎች የገድላ አድራጎት ነው። እግዚአብሔር ወሰነ፣ እርሱ ላከ፣ ጌታ ኢየሱስ ክርስቶስንም ሰጠ ወደ ምድረ በረከት ሊያስገባን ከግዞት አስወጣን። ጠላቶቻችንን አጥፍቶ ከእጃቸው አዳንን። እያንዳንዱ የክርስቲያን አኗኗር፣ የኑሮ ልምምድ እርምጃ የመንፈስ ቅዱስ አድራጎት ነው። ለህይወትና ለህይወቴ የዚያ አድራጎት ከሁሉ በላቅና የተሟላ እቅድ የሚከተለው ነው። በላጭና የተሟላ እቅድ የሚከተለው ነው። ከባርነት አስወጥቶ ከምድረ በዳው መርቶ ከአጢያት ሊያድንን በውስጣችን ያለው እግዚአብሔርን መንፈስ አድራጎት ኃይልና ልምምድ ወደምንረዳበት ወደ ተሟላው ምድረ በዳ ምድረ በረከት ሊወስደን ነው። የቅዱም አንጋሽነት ዓላማ አንድ ቀን በክርስቶስ ኢየሱስ ፊት ፍጹማን አድርጎ ሊያቀርበን ነው። ይኸው በአቋም ፍጹማን ክርስቶስ ደስ የሚሰኝ የምናሰኝ በልምምድም ፍጹማንና ሙሉ ሰዎች ሊያደርገን የመጽሐፉ ጠቅላላ መግለጫዊ ነው። በእግዚአብሔር ጸጋ አሁን እኛ የሆንነውና ያለን ሁሉ በሙሉ የእርሱ አድራጎት ነው። ብትሻሻል ብታድግ በክርስቲያንነት ኑሮ ወይም ወደፊት እየጨመር መሄድ ብታይብህ ይህ ሁሉ በውስጥህ በመኖሩ ብቻ ነው። ከእግዚአብሔር ያለን ሁሉ በልጁ በኩል በመንፈስ ቅዱስ አማካኝነት የመጣልን ነው። ይህ ሁሉ ጠቅላላው የእግዚአብሔር መግለጫ ነው። አሁን አንተ ድናሃል። ሆኖም በአንተ ሥራ አይደለም። ከማናቸውም አይነት ምግባርህ አይደለም። እንድትድን ስላደረገው ስለ ማንኛውም ውሳኔህ አይደለም። ነገር ግን ዓለም ሳይመሰረት በክርስቶስ ስለ ተመረጠ ድናሃል። አንድ ቀን ደግሞ መንፈስ ቅዱስ ስለ ኃጢአት ዘለፈ፣ ወደ ቃራኒዮም አመለከተ፣ ልብህንም ለጌታ ኢየሱስ ተከፈተ። አንድም እንደ ገና አንተም እንደ ገና አዲስ ተወለድ። ከዚያ ጊዜ ጀምሮ እያንዳንዳቸው የእድገትና የበረከት ደቂቃዎች ልትገነዘብ ትችላለህ። ምክንያቱም መልካሙን ሥራ በአንተ የጀመረው እስከ ኢየሱስ ክርስቶስ ቀን ድረስ ይቀጥላል። ደህንነት ይህ ነው። በዳንክም ጊዜ እውነተኛውን ነገር ወደምትረዳበት ጉዞ ጀመረ። ይኸውም በእያንዳንዱ ሀዘንና መከፋት፣ በእያንዳንዱ ደስታ በረከት፣ በእያንዳንዱን ፈተናና መከራ ለክርስቶስ ፍጹምና ሙሉ ሰውን እንደምታደርግ ነው። የመጽሐፈ ኢያሱ መግለጫ እርሱ ነው። የጠቅላላው ቃለ እግዚአብሔር መግለጫ ነው። ነገር ግን ከዚህ የበለጠ ሌላ የኑሮ አቋምና ልምምድ እንድትመለከት ልጠይቅ። አሁን እግዚአብሔር ያደረገላቸውን ሁሉ ባዩበት ብርሃን የሚገባቸውን ምርጫ እንዲያደርጉ ኢያሱ ምርጫዎችን በፊታቸው እንዳቀረበ ከቁጥር 15 እናነባለን። የምታመልኩትን ዛሬ ምረጡ አላቸው። ሕዝቡም በአንድ ሀሳብና በአንድ ቃል እግዚአብሔርን ለማምለክ መዘጋጀታቸውን ገለጹ። ስለዚህም ኢያሱ የልቡን አስተያየት ይገልጽላቸዋል። እግዚአብሔርን ማምለክ አትችሉም አላቸው። ለጥቂት ጊዜ ደህና አድርገህ ብትመረምር በዚህ ስፍራ እንግዳ የሆነ አለመግባት አለ። በአንድ በኩል እግዚአብሔር ለእስራኤል ልጆች ሁሉን ነገር አድርጎላቸዋል። በሌላ በኩል ደግሞ እነሱ ለእግዚአብሔር አንዳች ነገር ሊያደርጉለትና ሊመልሱለት አልቻሉ። አንተም እንዲሁ አይደለህም ወይ? አዎን፣ አንተም እንዲሁ ነው ብዬ አስባለሁ። የኢየሱስን ክርስቶስን ጥሪ በፍጥነት ተቀብለናል። ነገር ግን የገባነውን ቃልና የሰጠነውን ተስፋ ለመፈጸም ደካሞች ነን። ይህን ወይም ያንን እናደርጋለን ከእግዚአብሔርም ጋር እንራመዳለን ብለን ተነስተ ስለናል። ይህንንም ቁጥር ሐሳብ ምናልባት ስብከት ስንሰማ ያደረግነው ይሆናል። በየዕለቱ አኗናራችን ውስጥ በስራ ላይ ለመዋል ስንፈልግ ሳለን ደካሞች ሆነን እንገኛለን። በአዲስ ኪዳንም ጌታችን ለሕዝቡ የተናገረው ቃል እኛ እርሱን ለማስደሰት ከራሳችን እንደማንችል የሚያስረዳ መግለጫ ነው። ሐዋርያው ጳውሎስ ለገላትያ ቤተ ክርስቲያን ሲጽፍ እንደዚህ ይላል፣ እንዲህን እንዲህን የማታስተውሉ ናችሁ በመንፈስ ጀምራችሁ አሁን በስጋት ትፈጽማላችሁ። እኔ ውድቀታችን ብዙ ክንውኖች ክንውናችን ግን በጣም ጥቂት ነው። ልባችን በጣም ቀዝቃዛ፣ ስሜታችንም ተለዋዋጭ ነው። በክርስቲያን ኑሮ ዘመናችን ሁሉ እውነተኛ ቆራጥነትና መንፈሰ ጠንካራነት ጎድሎናል። ስለዚህም ወደዚህ መግለጫ እንመጣለን። ሰው ከክርስቶስ ጋር አንድ አይነት ወደ መሆን ሊመጣ አይችልም፣ ነገር ግን ለግንኙነቱ ሁሉ እንግዳ ነው። ሕይወት ሊኖረን ይችላል ዳሩ ግን ስለ ትርፍ ህይወት ምንም አናውቅ የበደሉን ይቅር ልንላቸው እንችላለን፣ ግን በኃጢአት ላይ የማያቋርጥ ኃይል የለንም። ልንድን እንችላለን፣ ልንጸድቅና ልንቀደስ ግን አቅተውናል። ዛሬ የክርስቶስን ቤተ ክርስቲያን የሚያስፈልጋት ታላቁ ነገር በምናምነውና በአኗኗራችን መካከል ያለውን አሳዛኝ ልዩነት ማስወገድ ነው። ዛሬ በክርስቲያን ህይወት ውስጥ ከክርስቶስ በቃሪ ሆኖ ባደረገልን አቋማችንና በመንፈስ ቅዱስም በውስጣችን ሊያደርገው ስለሚችል ስችል ሳለ ባላደረገው ነገር መካከል የሚያሳዝን ልዩነት እንዳለ ያውቃለሁ። ለእያንዳንዳችን የሚያስፈልገው የመጀመሪያው ነገር በደህንነትና በጽድቃችን በቅድስናችንም መካከል በክርስቶስ በመቤዠታችንና በመንፈሱም በመቀደሳችን መካከል የቀረውን ልዩነት ማስወገድ እንደሆነ አሳስባችኋለሁ። አንድ ጠቃሚ ስራ ሊሰራልን በመስቀል የሞተው ጌታ ኢየሱስ ክርስቶስ ዛሬም በመንፈሱ በውስጣችን ልሰራ በልባችን በር ቆሟል። የቤተ ክርስቲያንም ውስጣዊ መታደስም በውስጣችን ያለው የህይወት ሕይወት እየገነፈለ ለበረከት ወደ ሌሎች በመሰራጨቱ ብቻ ሊታወቅ ይገባል። የክርስቲያን እምነት በእግዚአብሔር ቃል መግለጫ ብቻ ካላረፈ ሐሰተኛ ነው። መግለጫውም ወደ መንፈሳዊና ክርስቲያናዊ አኗኗር ልምምድ ካልመራ ቀዝቃዛ ነው። ደግሞም ስለሚጠፋብን ቶሎ እናጠዋለን። አንድ ጊዜ ዶክተር ግርሃም ሲክሮጂ ሲናገር የሰማሁትን አስታውሳለሁ። ክርስቲያኖች ሁሉ የዘላለም ህይወት አላቸው፣ ግን ሁሉም ክርስቲያኖች የተትረፈረፈ ህይወት የላቸውም። ጤና ቢስ ህይወት ሊኖር ይችላል። እርምጃ የማያደርግ እንቅስቃሴ ሊኖር ይችላል። ውጊያ ሊኖር ይችላል፣ ግን ድል ይሆናሉ። ልናገለግል እንችላለን፣ ግን አይከናወንልንም። እንሞክራለን፣ ግን አናሸንፍም። ልዩነቱ ህይወት ሲኖረን የተትረፈረፈ ህይወት የኑሮ ልምምድ የለንም። ይህ ትርፍ ህይወት ይህን ትርፍ ህይወት ኢየሱስ ክርስቶስ በሞቱና በትንሣኤ እንድናገኝ አድርጎልን በመንፈሱም በውስጣችን እንዲፈጽም እውነተኛ በማድረጉ ነው። ትርፍ ህይወት እርሱ ነው። ችግራችን ግን እንደሚከተለው ነው። በፋሲካ ቆመናል፣ ግን ከጴንጤቆስጤ በስህተት ወገነን። በስሬት በኩል በደህና ወገነን፣ ግን በኃይል በኩል በስህተት ወገነን። ድነናል፣ ግን አልጸደቅንም። ይቅር ብለናል ማለት ብቻ በቂ አይደለም። ይቅር ተብለናል ማለት ብቻ በቂ አይደለም። መጽሐፉ ለቅድስና ተጠርተናል ይላል። ብዙዎቹ ማህበሮች ዛሬ እንዲህ ይላሉ፣ ያስቸገረን ነገር የትምህርት መለያየት ነው። የወንጌላውያንም የትምህርቱን መለያየት ወደ መደናገር መራ። እኔ ግን ይህንን አላምንም። እኔ የማምነው ዛሬ ታላቁ የቤተ ክርስቲያናችን ችግር ግማሽ በግማሽ የሆነው ደህንነት ነው። በዚህ አይነት ደህንነትም ብዙ ሰዎች በቃን ብለው ይኖራሉ። ይህ እስራኤላውያን በምድረ በዳው በምስክርን በምስርና በከነዓን መካከል በነበሩበት ሁኔታ ደግሞም በመሸነፋቸውና በገሪነታቸው ይመሳሰላል። በጳውሎስም አነጋገር ወደ ሮሜ ሰዎች በምዕራፍ ሰባት በጻፈ ውስጥ ተገልጧል። ከኃጢአት ፍርድ ነጻ በመሆንና ከኃጢአት ኃይል ከመላቀቅ መካከል ያለው ልዩነት እርሱ ነው። እንደገና በመጀመሪያ ይቱ የቆሮንቶስ ሰዎች መልእክት ምዕራፍ ሶስት ተገልጿል። በዚህም ጳውሎስ ስለ ፍጥረታዊ ወይም ስጋዊ ክርስቲያን ይናገራል። እንዲህ ያለ ክርስቲያን ይጋደላል፣ በህልናውም ውስጥ የፍርድ መከፋፈል አለ። ነገር ግን ሕፃን ሆኖ ይኖራል እንጂ አያድግም። የዚህን አኗኗር አይነት ምሳሌ በፋሲካና በጴንጠቆስጤ መካከል ደቀ መዛሙርት በፍርሃት ተጨብጠው በአነጋገርም ስራ ፈቶች ሆነው በነበሩበት ሁኔታ እናገኛለን። ጴጥሮስም በአንድነት ጠርቶአቸው እያመነታ ተስፋ በመቁረጥና በጥርጣሬ አሳላ ጥምድ እሄዳለሁ ያለውን ታስታውሳለህ። ከመሠረቱ ሥራ አልነበረውም፣ ጥሪ አልነበረውም። ሁሉም የሚደርስባቸውን እጅግ ይፈሩ ነበር። በልቡ የሚፈራ ለእግዚአብሔር ሥራ ያልተጠራና ያልታወቀ ሥራ የሌለው ሰው ትርፍ ሕይወት ሊኖረው አይችልም። በትንሽም ሆነ በተፋፋ መውጊያ መካከል ሁልጊዜ በክርስቶስ ሥራ ሰውን ሊያበረታ የሚችል ጽኑ መሰረት ያለው ጥሪ ስራና ስነ ስርዓት ነው። ዛሬም ስርዓት ነው። ዛሬም ከቤተ ክርስቲያናችን ከሚጎድለው ትልቁ ቁም ነገር እርሱ ነው። ይህም ሁሉ ኢያሱ ለእስራኤል ሰዎች ወደ ነገራቸው ትልቁ መልእክት ይመራናል። አምላካችሁ እግዚአብሔርን ልታመልኩ አትችሉ። ይህ የክርስቲያን ሕይወት ታላቁ እንግዳ ነገር ነው። እግዚአብሔር በቀራኒዮ መስቀል ሁሉን ነገር ሰርቶልን አሁንም በመንፈሱ በውስጣችን ልሰራ የሚጠብቀን ቢሆንም እግዚአብሔር አምላካችንን ልናገለግል አንችልም ብለን መመለስ እጅግ እንፈራለን። ነገር ግን ልጠይቃችሁ፣ እግዚአብሔር ከእኛ የሚፈልገው አገልግሎት ምንድን ነው? የኑሮንም ልምምድ የምንረዳበት አይ የት ይገኛል? እግዚአብሔርን የሚያስደስት ሥራ ለመስራት የማንችል መሆናችን ብዙ ጊዜ እንደተገለጠልን አምናለሁ። ምኞታችን፣ ፍላጎታችንና ለሥራም ያለን አእምሮታችን ቢበዛም እንኳ አንድ ነገር በየቀኑ አካሄዳችንና ኑሯችንን ኑሯችን ተጽፎበታል። ያውም እግዚአብሔርን የሚያስደስት ነገር ለመስራት ስጋ ፍጹም ደካማ መሆኑ ነው። በሌላ በኩል ግን የተትረፈረፈ የጸደቀ የተቀደሰና አሸናፊ ሕይወት አለን። ድካሜ ከእግዚአብሔር ኃይል እንዴት አድርጎ ይገጥማል? ይህን ትምህርታችንን ለመፈጸም በምንቃረብበት በአሁኑ ጊዜ ጥያቄ መመለስ አለብን ይህን ጥያቄ መመለስ አለብን። ብዙ ሰዎች በአንድ የተለየ መለኮታዊ አድራጎት ወደዚህ ጥልቅ ሕይወት ገብተው ስለ አቋሙና ሁኔታው እውነተኛነት መጠየቅ ይጀምራሉ። ብዙ ሰዎች ይህን ሕይወት አላቸው። ብዙዎችም ያውቁታል። ብዙ ሰዎችም እንደተጠቀሙበትና አዲስ እንደተወለዱበት ቀን እውነተኛ በሆነ አድራጎት ወደ ተትረፈረፈው ሕይወት ገቡ። በምድረ በዳውም አድርገው ወደ ምድሪቱ ገብተዋል። አሁንም ስለ እውነቱ ያወራሉ ዳዊት ኤልሙዲ፣ አንድ ዳዊት ዲ ኤልሙዲ አንድ ጊዜ በግላስጎዋው የተናገረውን በግላስጎው የተናገረውን ጥልቅ አንድ በኒውዮርክ ከተማ ያውም እንዴት ያለ ቀን መሰላችሁ! ልገልጸው አልችልም። ስለ እርሱም ብዙ ጊዜ አልናገርበትም። ስም የማላገኝለት መለከታዊ ነገር ነበር። እግዚአብሔር ራሱን ገለጠልኝ ለማለት ይችላል። እኔም ስለ ፍቅሩ ማድረሳው ስሜት ወረረኝ። ስለዚህም እጁን በላይ እንዲያቆይ መለመን ግድ ሆነብኝ እንደገና ሊሰብክ ሄድኩ ስብከቶቼ ከድሮ አልተለዩም አዲስ እውነትና ትምህርት ላወራ ወይም ልገልጽ አልቻሉም ነገር ግን በብዙ መቶ የሚቆጠሩ ሰዎች ንስሐ ገቡና ተመለሱ መላዋን ግላስጎው ብትሰጡኝ ከዚያች ቀን በፊት ወደ ነበሩበት የአኗኗር አቋምና ልምምድ መመለስ አልፈቅድም ሙዲ ልዩ በሆነ በእግዚአብሔር አድራጎት ፈጽሞ ልዩ ወደሆነ ሆነ የአኗኗር ደረጃ እና የተትረፈረፈ ጥልቅ ሕይወት ገባ። በሕይወቱ የታሪክ መጽሐፍ ተመዝግቦ እንደሚገኘው ዳዊት ብሬይነርድ በፊቱ ስለ ቆሙት ሰዎች ወደ እግዚአብሔር ለመቅረብ በላብ ረጥቦና ደክሞም ነበር። ነገር ግን እሱ ልሰብክ ቁጦዎችና ጨካኞች ህንዳውያን ሳር ከማጨድ ፊት እንደሚደፉ አጎነበሱ። ብዙ ዘመን በወንጌል መልእክተኛነት በውጭ አገር ሲያገለግል ከቆየ በኋላ ለእረፍት ወደ አገሩ ወደ እንግሊዝ ተመልሶ ስለ ሀድ ሰንቴይለር አንድ ቀን በሀሳቡ ሲያወጣና ሲያወርድ ለእግዚአብሔር ስራ ያለው ድካሙ፣ ጉድለቱና አለመጥቀሙ ከድሮ ይልቅ አብልጦ ተገለጠለት። ከዚያ በኋላ እንደዚህ አለ። እግዚአብሔር በሀድ ሰንቴይለር በኩል የሚያደርገው እንጂ ሀድ ሰንቴይለር ለእግዚአብሔር የሚያደርገው አይጠቅምም። ከዚህ ቀን ጀምሮ የተለወጠ ወይም የተቀየረ ህይወት ብሎ ራሱ ስም ያወጣለትን ህይወት መኖር ጀመረ። በዚህም ህይወት ከእንግዲህ ወዲህ እኔ አይደለሁም ክርስቶስ እንጂ አንተም እንዴት ለኝ ይሆናል። እነዚህ ሰዎች የሃይማኖት አርበኞች ናቸው። እነርሱ የተለዩ ናቸው። እንዲህ ያለው ለእኔ አይደለም። የእነርሱ አርበኛነት ለእግዚአብሔር ስታዘዙ ስለታዘዙ ብቻ ነው። ሰይጣን ዛሬ ይህንን እውነተኛነት ነገር እንዳያምኑ የክርስቲያኖችን አእምሮ አሳወረና ግማሽ በግማሽ በሆነ ደህንነት በቃን ብለው እንዲኖሩ አደረጋቸው። እነዚህ ሰዎች ለእግዚአብሔር ስለታዘዙ ስለተጣበቁበት በመጽሐፉም ተስፋ የሰጠውን ስለተቀበሉ የሃይማኖት አርበኞች ሆኑ። እነርሱ ልዩ ሰዎች መሆናቸውና የእኛ አለመሆን አሳዛኝ ማብራሪያ ነው። እግዚአብሔር በተለይ የሚወደውና የሚጠላው የለውም። ነገር ግን ከመጠነኛው የክርስቲያን ኑሮ የበለጠ በጣም ከፍ ያለና ከመዳንህ በፊት ከነበርክበት አኗኗር ንስሐ ከገባ ወዲህ ያለህበት እንደሚሻል ከበረሃም ኑሮ የበለጠ የክርስቲያን የኑሮ ደረጃን ለእያንዳንዳችን አለን አለው። እግዚአብሔር ይህን ሁሉ እንዲሰጠን የምንጠብቀው እኛ አይደለንም፣ ዳሩ ግን ሊሰጠን እርሱ ራሱ ደግሞ ይጠብቀናል። ኢያሱ ለህዝቡ እንዲህ አለ፣ አሁን እንግዲህ በመካከላችሁ ያሉትን እንግዶች አማልክት አርቁ፣ ልባችሁንም ወደ እስራኤል አምላክ ወደ እግዚአብሔር አዘንብሉ። ኢያሱ ምራፍ 24 ቁጥር 23። የግል ምስክርነትን እዚህ ለ ስሰጣችሁ መንፈሳዊ ትምክህት ይሰም ይመስለኛልና፣ እየፈራው ነው። ነገር ግን እግዚአብሔር ልቤን ያውቃል። እግዚአብሔር ይህንን እውነት የገለጸልኝ ቀን አስታውሳለሁ። ሰባኪ ሆኜ ልሄድ በተዘጋጀውና በተነሳው ጊዜ በልቤ አማልክት እንዳሉ ተረዳው። አንዱም ጣዖት የምት የትምባሆ ቦርሳ ነበር። ሌሎቹም ከእግዚአብሔር ፈቃድ ተቃራኒ የሆኑ የስሜቶችና የፍቅር ጣዖቶች ነበሩ። በአንዱ የገንዘብ መውደድና ለእግዚአብሔር ቤት ተገቢውን ያለመስጠት ጣዖት ነበር። አንዱ ጣዖቴ እኔ ስለ መጽሐፍ ቅዱስ የማምነውን የማያምኑትን የሚተችበት አንደበትና ለጓደኛነት የማልቀበላቸው ቀበላቸው አስተያየቴ ነው። የልብ ቅዝቃዜ ጣዖትም ነበረኝ። ይህም ጸሎተ ቢስ አኗኗር ነው። እግዚአብሔር ስለ እነዚያ አማልክቴ ሰብሮ ያደቀቀኝን ቀን አልረሳሁም። ፍጹም የሆነው ሰው ነኝ አላልኩም። በእውነቱ ከዚያ ቀን ወዲህ የደረሱብኝን ውድቀቶችና የተሳሳትኳቸውን ስህተቶች ሳስታውስ አፍራል ነገር ግን የተሰጠኝ ትርፍ ሕይወት የመጨረሻው ደረጃ ሳይሆን ወደ ከፍተኛው ደረጃና ኗኗር ለመድረስ የመጀመሪያ እርምጃ መሆኑ በየቀኑ ይሰማኛል፣ ለልቤም ጥልቀት ይታወቀኛል። ኑሮዬን ከእግዚአብሔር ጋር ባደረግነው እግዚአብሔርም በክርስቶስ የሰጠኝን ለመቀበል ዘወትር ቢገፋበት በየቀኑ ስለ ኢየሱስ የበለጠና እየጨመረ የሚሄድ ነገር ይገለጥልኛል። በሃይማኖት አንድ ጊዜ ብቻ ለመጨረሻው እንቀበላለን የሚባል የክርስቲያንነት ኑሮ አቋምና የኑሮ ልምምድ የለም። ነገር ግን ከእግዚአብሔር ጋር ስትራመድ በዕድሜ ሁሉ ልምምድ ይጨምራል። እንደ ችሎታ ስፋት መጠን በሕይወት እያደገ ይሄዳል። ስጋዊነትህና ዓለማዊነትም እየመነመነ ይሄዳል። ኢየሱስ ብቻውን የተወደደ ይሆንልሃል። ስለዚህ ማገልገል ከፈለግን አስቀድመን ራሳችንንና ያለንን ሁሉ ለእርሱ እናስረክብ። ለማሸነፍ አስቀድመን እንታዘዝ። ማገልገል ከስግደትና ከማምለክ የበለጠ በክርስቶስ ኢየሱስ ለእግዚአብሔር ግርማና ስልጣን መንበርከካችንን ይጠይቃል። ባህሪያችን ወደ ቅድስና ባህሪ መለወጥ የኃጢአተኛና የርኩስ ሰው በቀራኒው እንጨት ላይ ስለተደረገው መስዋዕት ወደ ቅዱስ እግዚአብሔር መቅረብ መቻል ማለት ነው። ጽድቅና ቅድስና የሚገኘው ልክ በዳንኩበት መንገድ ብቻ መሆኑን ማወቅ ነው። ሁሉም በሃይማኖት ይገኛል። ለማግኘት ስለ ታገልኩ አይደለም። ለንጽህናና ለአምልኮት ስለ ጨፍጨረጭርኩም አይደለም። ነገር ግን ክርስቶስ የሆነልኝንና ያደረገልኝን የሚያደርግልኝንም ሁሉ በሃይማኖት ብቻ ሊቀበለው ይችላለሁ። ድካማችን በደንብ የምንረዳበትና እግዚአብሔር እንደ ፈቃዱ ሊያደርገን ሊያደርግልን የወደደውን ሁሉ በሃይማኖት ብቻ እንደምንቀበል የምንረዳበት ቀን እንዴት የተባረከ ነው! ኢየሱስ ክርስቶስ ራሱን ያጎላበትና የሀይል ሁሉ ምንጭ አድርጎ ያቀርብልሃል። ያጎለብትና የኃይል ሁሉ ምንጭ አድርጎ ያቀርብልሃል። ሞክረሃል፣ ግን አቃተህ። እንግዲህ አሁን ማመን አትጀምርም? በገዛ ጉልበትህና ስራ ሞክረህ ሁሉም የድካም ድካም ብቻ ሆኗል። አሁን የእርሱን ኃይል ለምን አትሞክርም? ደግሞም አትጨብጥም። ይህንን የምታደርግ ከሆነ ራስህን የራስህን ሁሉ መተው፣ መድከም፣ ዝግጁ መሆን አለብህ። በስጋዊ ነገሮች ተጣብቀን አለማውያን ሰዎች ክርስቲያንነት ምን ያይደለ ነገር ነው እንዲሉ እናደርጋቸዋለን ወይ ወዳጆች? ወይ ይህ አይገባም። ወደ ትርፍ ህይወት ልትገባ ከፈለግህ የምታደርገውን ሁሉ ለጌታ ኢየሱስ ክርስቶስ ካለ ፍቅር አነጻጽርና መርምር። ቀራንዮውን በግልጽ እንድታ እንዳታይ ማናቸውም ነገር አይጋርድ ስለ ሕይወቱ ስርዓት አውግስቲን አንድ ጊዜ እንዲህ አለ ለራሴ የብረት ልብ አሳያለሁ ለሰው ግን የፍቅር ልብ ለአምላክ የሚንበልባል ልብ አሳያለሁ እግዚአብሔር ከልጆቹ ውስጥ እያንዳንዳችን የሚጠራን እንዲህ ላለ አገልግሎትና ህይወት ነው በመጽሐፉም የቀረበልህና እንድትቀበለው የሚፈለግብህ አቋም እሱ ነው የምታመልኩትን ዛሬ ምረጡ፣ እኔና ቤቴ ግን እግዚአብሔርን እናመልካለን። ኢያሱ ምዕራፍ 24 ቁጥር 15። አንስቶ ላስጀመረኝ አስጀምሮ ላስጨረሰን ለልዑል እግዚአብሔር ክብር ምስጋና ይግባው ለዘላለም አሜን።